የፌዴራሉ ከፍተኛ ፍርድ ቤት አስራ ስድስተኛ ወንጀል ችሎት በሶስት አሳታሚ ድርጅቶች ሥራ አስኪያጆች ላይ የእስራት ፍርድ ሰጥቷል። ተከሳሾቹ የተበየነባቸውም የተፈረደባቸውም በሌሉበት ነው። መለስካቸው አማሀ ዝርዝሩን ልኳል። የፌዴራል አቃቢ ሕግ የኦፋ ኢንተርቴንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበር፣ ዳዲሞስ ኢንተርቴንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበር እንዲሁም ሮዝ አሳታሚ ኃላፊነቱ የተወሰነ የግል ማህበር በተሰኙ ድርጅቶችና በዋና ስራ አስኪያጆቻቸው ፋጡማ ኑርዬ፣ አቶ ገዛውታዬ ሆርዶፋና አቶ እንዳልካቸው ተስፋ አርጉ ላይ ባቀረበው ክስ መሰረት ተከሳሾቹ በሌሉበት የፌዴራሉ ከፍተኛ ፍርድ ቤት 16ተኛውን ወንጀል ችሎት ባለፈው መስከረም ሶስት ቀን 207 ዓ ም ጥፋተኛ ናቸው ሲል ፈርዶባቸዋል። በዛሬው ዕለትም በኋላው ችሎት የቅጣት ውሳኔ ጥሎባቸዋል። በዚሁ መሠረት በዩፋ ኢንተርቴንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ፋጡማ ኑርዬ ላይ የሦስት ዓመት ከአስራ አንድ ወር የእስር ቅጣት በዳዲሞስ ኢንተርቴንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ግዛውታየ ወርዶፋ ላይ የሶስት ዓመት ከሶስት ወር እንዲሁም በሮዝ አሳታሚ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ እንዳልካቸው ተስፋዬ አርጉ ላይ የሦስት ዓመት ከሦስት ወር የስራት ቅጣት ጥሮባቸዋል። አቶ ግዛው ታየ ከዚህ በፊት በአንድ ቀጠሮ ላይ ቀርበው የ50 ሺህ ብር ዋስ አስይዘው ጉዳያቸውን በውጭ ሆነው እንዲከታተሉ ከተወሰነባቸው በኋላ በነበሩ ቀጠሮዎች ፍርድ ቤት አልቀረቡም። እሳቸውም ሆኑ አቶ እንዳልካቸው ተስፋዬና ፋጡማ ኑርዬ በጋዜጣ ጥሪ ተደርጎላቸው ስራ አልቀረቡ በሌሉበት እንደተፈረደባቸውም ተገልጿል። አቃቤ ህግ ከሶስት ወራት በፊት በሦስቱም ተከሳሾች ላይ ህገ መንግስቱንና ህገ መንግስታዊ ስርዓቱን በአመፅ መንገድ ለማፍረስ በፈጸሙት መገፋፋትና ግዙፍ ያልሆነ መሰናዳት ወንጀልና በሐሰት ወሬዎች ህዝብን በማነሳሳት ወንጀል ከሷቸው እንደነበረ ይታወሳል። እነዚህ በሌሉበት የተፈረደባቸው ተከሳሾች ከሀገር መሰደዳቸውን መገናኛ ብዙሀን ሲዘግቡ ቆይተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። በሌላ በኩል ደግሞ የዳዲሞስ ኢንተርቴንመንት እና የፕሪንት ውጤቶች ሚዲያ ዳይሬክተር ዳንኤል ድርሻ ማምሻውን ለቪኦኤ የሚከተለውን ብሏል። ትዝታ በላቸውን ነች ያነጋገረችው ፍርድ ቤቱ ያስተላልፈውን ውሳኔ ዛሬ ጠንቅናል። ታሪክ ሶስት ወራት ፍርድ ና አሳታኝ ድርጅት ህብረት እንዲታገር ነው ውሳኔ ያስተላለፈው። ይህ የሚጠበቅ ነበር ማለት ነው። ሚዲያው ምርጫ በመጣ ቁጥር ገዢ ፓርቲ ማለት ሚያዩ አካል ሚዲያ የሆነ ጸረ ፕሬስ የሆነ አቋም እንደሚከተል ያሳየው

የድርጅቱ አሳሳቢ ድርጅቱ ራሱ